ምስራቃዊ ዲሞክራቲክ ኮንጎ ሪፐብሊክ ውስጥ ተፈናቃዮች መጠለያ የነበረው ካምፕ በመዘጋቱና በመፍረሱ የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ድርጊቱን አወገዘ። መጠለያው በድንገት በመፍረሱና በመዘጋቱ ብዙ ሺዎች የሚቆጠሩ ተፈናቃዮች ሜዳ ላይ መፍሰሳቸውንም የድርጅቱ የሰብአዊ እርዳታ ማስተባበሪያ ቢሮ አመልክቷል። ኒክ ሎንግ ምስራቅ ኮንጎ ከሚገኘው ጎማ ለአሜሪካ ድምጽ የላከውን ዘገባ ትዝታብላቸው ታቀርበዋለች። በምስራቃዊ ኮንጎ ሰሜን ኪቩ ክፍለ ሀገር ከጎማ በስተ ምዕራብ ሰባ ኪሎ ሜትሮች ርቀት ላይ ከሚገኘው የሞኮቶ ካምፕ አራት ሺ ሶስት መቶ የሚሆኑ ስደተኞች እየለቀቁ ናቸው ብለዋል የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪ ጽህፈት ቤት የኦቻ ቃል አቀባይ ኒዳ በርገር ካምፑ ስለተቃጠለ ሰዎቹ ሌላ መጠለያ መፈለግ ግድ ሆኖባቸዋል። በአሁኑ ጊዜ ህዝቡ ወዴት እንደሄደ አናውቅም፣ ግን ሁኔታውን የሚከታተል አንድ ቡድን ወደ ሞኮቶ ልከናል ነው ያሉት። የክፍለ አገሩ ባለስልጣናት ለጸጥታ ያሰጋናል በማለት ካምፑን እንደሚዘጉ ከአንድ ሳምንት በፊት ማሳወቃቸውን በርገር አስታውሰዋል። የክፍለ አገሩ ባለስልጣናት በአንደኛው ጎጆ ውስጥ ጠመንጃ ያገኘን መሳሪያ መኖሩ ካምፑ የሲቪሎች መጠለያ ነው ከሚለው ህግ ጋር ይጣረዛል በማለት እንደሚዘጉት ገልጸውልን ነበር ብለዋል። የሆነ ሆኖ በኮንጎ ዲሞክራሲያዊት ሪፐብሊክ የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪ ጽህፈት ቤት ኃላፊ ረኔ ፖልሰን የካምፑ መዘጋት ለአደጋ የተጋለጡ ተፈናቃዮች ላይ የተፈጸመ የጅምላ ቅጣት ነው ብለዋል። ኦቻ እና ሌሎች የተራዶ ድርጅቶች ካምፑን ከመዝጋት ለማዳን ጥረት አድርገው እንደነበርም ታውቋል። ሰሜን ኪቡ በመንግስትና በተለያዩ የታጠቁ ኃይሎች መካከል በሚካሄድ ፍልሚያ ለአመታት በአመት ስትናወጥ መቆየቷ ይታወቃል። በአካባቢው ከስድስት መቶ ሺህ በላይ ሰዎች ተፈናቅለው እንደሚገኙም ተነግሯል።